ሰላም፣ እንደምናመሻችሁ። የእሁድ ምሽት የጋቢና ቪኦኤ የመሰናዶው ከአሜሪካ ድምፅ ዋሽንግተን ዲሲ ጀመረ። ለዛሬ በሳምንት ውስጥ ከጋበዝናቸው ናቸው ሁለት እንግዶች መካከል እናንተን ያነቃቃሉ ብለን ያሰብናቸውን ሰፋ ባለዘገባ ይዘንላችሁ መጥተናል። አብረናችሁ የምናመሸው ኤደን ገረመው ፕሮግራሙን በመምራት ኤልያስ አስማረ በቅንብሩ ነን። አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። ኢትዮጵያውያን በሚያዘወትሯቸው ማህበራዊ ሚዲያዎች ቤተኛ የሆነ ሰው መሪያም አለሙ እንግዳ አትሆንበትም በየዕለቱ በምታቀርባቸው በቪዲዮ የታገዙ አነቃቂ ንግግሮች ና የህይወት ክህሎት ምክሮች በርካቶች ያውቋታል። የግላዊ እድገት አሰልጣኝ ና አማካሪ የሆነችው ሜሪያም ከአራት ዓመታት በላይ በዘለቀ አገልግሎቷ ብዙሀኑ የሚገጥሟቸውን ችግሮች አንስታ መፍትሄ የምትላቸውን አጋርታለች። በተጨማሪም ለንግግር ና ውይይት መነሻ የሚሆኑ ጉዳዮችን በመምዘዝ የማህበራዊ መገናኛ ብዙሀን አዘውታሪዎች ብሩህ አላሚዎች እንዲሆኑ ስታበረታታም ሰንብታለች። ስለ ወጣቷ የበየነ መረብ አገልግሎት የበለጠ ለማወቅ ሀብታም ስዩም ከሜሪያም ጋር የነበረው ቆይታ ዘለግ ብሎ እንደሚከተለው ተሰናድቷል። የሆነ ወቅት አለ በሕይወትሽ። እሱን ደጋግመሽ እያሰብሽ ከሆነ ሌት ተቀን በነጋ ቁጥር ዛሬም እሱን ነገም እሱን ከነገ ወዲያም እያልሽ እሱን ብቻ ደጋግመሽ የምታስቢ ከሆነ መቼም ወደፊት መራመድ አትችይም። መቼም ከፊት እየመጣው ያለውን ጸጋ መቀበል አትቺም። ለምን ያለፈው ላይ ነው ያለው አይምሮሽ? ለምን ያለፈው ላይ ነው ያለው ስሜትሽ? ለምን ያለፈው ነገር ላይ ነው ያለው ሀሳብሽ ባጠቃላይ? ስለዚህ ወደፊት ለመራመድ ያለፈውን ነገር ታዩ ያለፈውን ነገር እንደመረማመጃ አስቀምጠሽ እለፊው። እንግዲህ በርካታ አነቃቂ መልእክቶችና የሕይወት ምክሮችን በማህበራዊ መገናኛዎች ላይ በማጋራት ነው የምትታወቂው። አገልግሎቱን መጀመር አለብኝ እንድት እያደረገሽ መነሻ ምክንያት ምንድን ነው? ከጀመርኩኝ ትንሽ ቆይቻለኝ፣ ከአራት ዓመት በላይ ሆነኛል። አሁን እንደጀምር ያነሳሳይ ምክንያት ምንድን ነው? ይሄ ፐርሰናል ዴቨሎፕመንት ወይም ራስን በራስ የማሰልጠን ነገሩን በጣም ወደዋለው ከልጅነት ጀምሮ ደስ የሚለኝ ነገር ነው እና ስለሱ ብዙ ነገሮችን አነብ ነበረ። በዛ ዙሪያ በተቻለኛ ቅ ቪዲዮዎች አይ ነበረ። በሚቻለኝ ሁሉ ራሴን ለማስተማር ሞክር ነበር እና ራሴ ላይ ደግሞ ለውጥ ለማምጣት ሞክር ነበረ። ያንን እያደረኩ ቆየው እና የሆነ ጊዜ ላይ እንደዚህ የተወሰኑ ቪዲዮዎችን እየሰራሁኝ ለምን አላስተምርም ታየው። በጣም ብዙ ሰው በእንግሊዝኛ ስትፈልግ ይህንን ነገር አለ አክሰሱ አለ፣ ብዙ ሰዎች አሉ። ከፈለግ ዩቲዩብ ከፍተ ብታይ፣ መጽሐፍ ልግዛ ብትል፣ ምንም እንደዚህ ኦዲዮ ላዳምጥ ብትል በእንግሊዝኛ በስፋት አሉ፣ እንደዚህ አይነት ነገር የሚሰጡ ሰዎች ግን፣ በእኛ ሀገር ላይ ወይም በአማርኛ ቋንቋ ደግሞ ብዙም አልሰማውም። እንደዚህ አይነት ነገር በወቅቱ ነው ሲጀምር። ስለዚህ እንደዚህ ባደርግ እኔ ያወቅኩትን ትንሽ ነገር ሰውም ባሳውቅ ምናልባት የአንድን ሰው ሕይወት መቀየር ይችል ይሆናል። ሕይወት መቀየር ባልችል እንኳን ምናልባት ቀናቸውን ብሎም ትንሽ ያው ደቂቃቸውን መልካም አደርገው ይሆናል ይህን መልዕክት ሲሰሙ ብዬ ወሰንኩኝና እንደዛ ነው ማስተላለፍ የጀመርኩት ማለት ነው። በየቀኑ ማለት ይቻላል በቪዲዮ ብቅ እያልሽ ሀሳብሽን ታካፊ፣ ያለሽ ከሌሎች ጉዳዮች በተለየ የእኔ ትኩረት መሆን አለባቸው የምትያቸው፣ ሰው ሊነቃቃባቸው ይገባል የምትያቸው ጉዳዮችስ አሉ ወይ? በእርግጥ እነዚህ ብቻ መሆን አለባቸው ጉዳዮቹ ማወራበት፣ ማስተምርበት ብዬ የወሰንኳቸው ነገሮች የሉ? ምንድነው የማደርገው ከተሻለ አቅም ሰው እንደመሆናችን በአብዛኞቻችን መልኩ ሊጨያየርም የምናሳልፈው ነገሮች አንድ አይነት ናቸው። መነቃቃት መነሳሳት የሚያስፈልገን ኦልሞስት ሁላችንም ነው እና በተቻለ አቅም ሁላችንንም ሊያካትት የሚችል ነገር ምንድን ነው ብዬ አስባለሁ። በፊት መጀመሪያ ላይ ብቻ ነበር እንደዛ የምቸገረው። አሁን እንኳን ብዙ ሰዎች ጥያቄ ጠይቁኛል፣ በውስጥ መስመርም ወይ ኮሜንቶች ላይ ኮሜንት አድማጮችን በጣም ስለማከብረው የሁሉንም ሰው ኮሜንት አነባለን። በየትኛውም ሶሻል ሚዲያ ላይ ፖስት በማደርገው ላይ ኮሜንት ሳደርግ ኮሜንት አነባለው እና ጥያቄ የሚጠይቋሉ ብዙ ሰዎች እና አንድ ሰው ከጠየቀ ትልቅ እድል አለ ሌላም ሰው ይሄ ጥያቄ ውስጡ አለ ማለት ነው የሚለው ነገር ማለት ነው ስለዚህ በዛ የነዛን ሰዎች ጥያቄ በቪዲዮ እያደረግኩኝ ይመልስላቸዋለሁ ማለት ነው። ያ ለብዙሀኑ መጠየቅ ፈርተው ሳይጠይቁ ለቀሩ ወይም ደግሞ እኔን ራሱ ለማያውቁኝ ላላዩት ላልሰሙ መልክቴ በተለያየ አጋጣሚ ብቻ ይሄ ጥያቄ ልባቸው ስላሉ ሰዎች መልስ ይሆናቸዋል በሚል በዛ መልክ እንትን እላለሁ። ስለዚህ ሁላችንም ሶሻል ላይፍ ላይ ልናሳልፋቸው የምንጭላቸው ነገሮች ከበር ለማድረግ ሞክራለሁ፣ ግን ስፔሲፊክሊ እንደዚህ ብቻ ነው ብዬ አልወስነው። በአሁኑ ሰዓት ጥቂት የማይባሉ ወጣቶች ማህበራዊ መገናኛዎችን ላልተገባ ተግባር በመዋል ጉዳይ ይወቀሳሉ። ማህበራዊ መገናኛዎችን ለመዘላለፍ ለመጠላለፍ እየዋሏቸው ነው የሚል ትችት ይሰማል። በአንቺ ግምገማ ይሄ ትችት ምን ያክል እውነት ነው? ይሄ ሁኔታ ስ እንዲስተካከል ወጣቶች ምን ማድረግ አለባቸው? ትችቱ በስቷለው የሚለውን ነገር እውነት ነው የሚለውን ነገር እሱ እርግጠኛ አይደለሁም ያጠናውት ነገር ስለሌለ። በዛ ዙሪያ ግን ምን አለ መሰለህ፣ በኛ ማህበረሰብ ብቻ ግን አይደለም እሱ ነገር። አንድ እንዲታወቅ የምፈልገው ነገር በእኛ ማህበረሰብ ላይ ብቻ አይደለም ያለው በአለም ላይ ሰዎች ስንባል የምናሳያቸው ባህሪዎች አንድ አይነት ናቸው። ከየት የምንምንጣ ምን የሚሆን ቋንቋችን ምን የሚሆን መነሻችን በአብዛኛው የምናሳያቸው ፀባዮች አንድ ናቸው እና እነዚህ ትችት ነገሩ እኛ ጋር የጎላ ሊመስልን ይችላል። ግን እኛ ጋር ብቻ አይደለም ያለው፣ ሁሉም ላይ አለ። ግን እንዴት ነው ለወጣቶች ምክር ብሰጥ ብዬ ምለው ከምን አንግል ቢያዩት ነው የሚሻለው። እኔ ራሴ ካየሁት ማለት ነው እኔም ቪዲዮዎች ፖስት ታደረግ ትችቶችም ዘለፋዎቹ ምንም ይደርሰኛል። እንደሱ አይነት ኮሜንቶችም አሉ። እንዳልኩ ኮሜንቶች ስለማንም ያጋጥምኛል። ግን እንደሱ አይነት ነገሮች ብዙ ጊዜ ልብ ስለው ምንድን ነው መስለናል? ከየት ነው የሚመጣው? ያ ሰው ኮሜንት የሚያደርገው እንደዛ ብሎ ሰው ውስጡ በራሱ ደህና ስላልሆነ ነው። ውስጡ በራሱ ራሱ ጋር የሆነ ችግር ስላለ ነው ያ ሰው ሌላን ሰው ለመሳደብ ወይም ሌላን ሰው ለመዝለፍ እንደዛ የሚያደርጉ ሰዎች ካሉ የሚያዳምጡን ሰዎች ራሳቸውን ቆም ብለው እንዲመረምሩ እፈልጋለሁ ወይም ጠይቃቸዋለሁ። እራሳቸውን ቆም ብለው ለምንድን ነው እንደዚህ ያደረግኩት? ምንድን ነው እኔ ጋር የጎደለው? ምናልባት እንደዛ በማድረግ ለማግኘት እየሞከርኩ ያለሁት ምን አይነት ኢሞሽናሊ የሆነ ያጡት ነገር አለ? ኢሞሽናሊ ሲሰበሩ ነው ሌላን ሰው ለመጉዳት ወይም ለመስበር የሚነሱት። ለማለት ፈልጌ ነው። በተቻለ አቅም እንደዛ የሚያደርግ ሰው ካለ ራሱ ቆም ብሎ ቢመረምር ነው እንደ ተቀባይ እንደ አድማጭ ደግሞ እንደዛ የሚያደርጉ ሰዎችን ስናይ ወጣቶችም ሆኑ ማንኛውም የዚህ ፕሮግራም አድማጮች እንደዛ የሚያደርጉ ሰዎችን ስናይ ሲሳደቡ መልስን መሳደብ ሲዘልፉ መልስን መዝለፍ አይደለም መልሱ እሱ አይደለም መስው ለምን ቅድም እንዳልኩት የተጎዳ ሰው ነው ሌላን ሰው ሊጎዳ የሚነሳው ስለዚህ ያ ሰው የሆነ ነገሩ ስለተጎዳ ስለተጎዳች የሆነ ነገር ውስጣቸው ስለጎደለ ነው። እና በዛ ሚኒት በተቻለ አቅም በፍቅር እንመልስላቸው፣ ለእነዚህ ሰዎች በተቻለ አቅም በመልካም እንመልስላቸው። እነዚህ ሰዎች እውነቴን ነው የምልህ እንደዛ ስናደርግ እነዛ ሰዎች ትብር ሲሉ ታገኘዋለህ። ለምን ሰው ለመጉዳት ብሎ አይደለም ውስጣቸው የሆነ ነገር ስላለ ነው እንደዛ የሚያደርጉት። ግን ያን ያወቀላቸው ሰው የለም እና ስለዚህ ያንን ነገር ስናይ መልሰን መግለፍ ወይ መልሰን መሳደብ መፍትሄ ይ ያልተፈለጉ ልምዶችን ለመተው የሚረዳ ነጥብ ምንድን ነው? ለሰው መናገር ፈቃደኛ ከሆናችሁ ደግሞ ሶሻል ሚዲያ ላይ መለጠፍ። ሶሻል ሚዲያ ላይ የምትለጥፉት ምናልባት ሁሉንም ነገራችሁን ታሪካችሁን አውጥታችሁ ሳይሆን፣ እንደዚህ እንደዚህ አይነት ነገር ላቆም ነው ወይም ደግሞ እንደዚህ እንደዚህ አይነት ነገር ልጀምር ነው ብላችሁ የምትጀምሩበትን ቀን አድርጋችሁ መጽሐፍ ወይም ደግሞ ለምታምኑት ለሚቀርባችሁና የት እየደረስክ ነው አደረግ ወይ ብሎ ለሚናገራችሁ ሰው መናገር ነው። በስድስተኛነት ያ ተጠያቂነትን ያመጣል። ስለዚህ

ሚሪያም መልእክቶችና የሕይወት ምክሮችን ለተከታዮች በምታካፊበት ጊዜ ከማህበራዊ መገናኛ ተከታዮች ምን አይነት ምላሾችን እያገኘች ነው? የሚያበረታቱሽ ይበዛሉ ወይንስ ሙከራሽን የሚነቅፉት ይበዛሉ? የማትረሻቸውን አስተያየቶች ለምሳሌነት ወይም ለአብነት ልታጋሪኝ ትችያለሽ? እሺ፣ በስመ አብ። እንደሱ በጣም ብዙ ናቸው። ምንድን ነው መሰለህ የሚደርሱኝ አስተያየቶች መጀመሪያ ስጀምር ካለው መጀመሪያ እንደዚህ አይነት አስተያየቶች የሚደርሱኝ አስተያየቶች ይሄ ዘለፋውን ነገር ትንሽ የበዛበት ሁኔታ ነበር፣ መጀመሪያ የመናገሩ ነገር የነሳደቡ ነገር። ግን እኔ የተነሳሁበት አላማ አንድ ቪዲዮ ስሰራ ቅድም እንዳልኩ የአንድ ሰው ህይወት ልቀይር እችላለሁ፣ እንዲሁም ህይወታቸውን ባልቀይር እንዲ ደቂቃቸውን እችን እኔ ላዳመቱበት ደቂቃ እሷን አስተካክልላቸው ያለው የሚለው እምነት ስለነበረኝ ከመጀመሪያም ስነሳ፣ ሁልጊዜ አስተያየቶች ሲደርሱ እንደዚህ አይነት ነገሮች ዘለፋዎቹ ቢበዙ አንዲት ምስጋና ካለ አንዲት ወይ በጣም ህይወቴን እኮ በቃ አስተካከልሽ፣ ቀየርሽ ጥሩ ተሰማኝ፣ ተነሳሳው የሚል ነገር ካለ ትኩረት ይዛ ላይ ነበረ የማደርገው መጀመሪያ ማለት ነው። አሁን በጣም ከሚገርም በላይ አዶኖ ነው ዘጠና ስምንት ፐርሰንት ማለት ይቻለው በጣም መልካም ሴቶች ናቸው የሚደርሱኝ ሁሌ በሁሉም ሶሻል ሚዲያ ላይ ፕሪማች፣ ሁሉም ላይ ያለው ሊንክደን፣ ፌስቡክ፣ ኢንስታግራም፣ ዩቲዩብ ክክቦክ ላይም አለው እና በአብዛኛው መልካም ነገር ነው የሚደርሰኝ። የትኛው በጣም ኢምፓክት ፈጥሮ ብሻል የሚለው ከባድ ነው በጣም ብዙ ስለደረሰኝ። ግን አይ ቲንክ ከሁሉም የሚበልጥብኝ ምንድነው በውስጥ መስመር ያው ኮንፊደንሻል ኢንፎርሜሽን ስለሆነ የግል ኢንፎርሜሽን ስለሆነ በውስጥ መስመር የሚልኩልኝ ሰዎች የበለጠ ሞሪ ያበረታችኛል። ምን ያህል ህይወታቸውን እንደተቀየረ ምን ያህል ለውጥ እንዳመጡ ምን ያህል በቃ የኔን ቪዲዮዎች ብቻ በመስማት በቃ ምን ያህል ለውጥ እንዳመጡ ሲነግሩኝ እሱ እንዲበረታ እንድቀጥል ያደርገኛል። በከባዱም ሰዓት፣ በጨለማውም ሰዓት እንድቀጥል ያደርገኛል እና እነሱ ነገሮች በጣም በጣም ነው የምወዳቸው አስታውሳቸዋለሁ። ግን ያው ኮንፊደንሻል ስለሆነ ብዙ ሼር ማድረግ አልችልም። ከዛ በተጨማሪ ደግሞ ሶሻል ሚዲያ ላይ የምሰራቸው ቪዲዮዎች ብቻ ሳይሆኑ ሰርቲፋይድ ኮች ነኝ ያደነ ከሆነና ላይፍ ኮች ነኝ አሰልጣኝ ትንሽ ትንሽ ደግሞ ማማከር አገልግሎት ይሰጣሉ። በሱ ዙሪያ ደግሞ የሚሰጡኝ አስተያየቶች የበለጠ ደስ ይሉኛል። ምንም የሰው ሕይወት ሲቀየር አብሬያቸው ነው ቁጭ ብዬ ነው የማያቸው። በምንሰራው ስራ ለውጣቸውን አብሬ ነው ኤክስፔሪንስ የማደርገው እና በጣም ነው ደስ የሚለኝ። እና እንዲሁም የተወሰኑትን አስተያየቶች ዌብሳይቱ ላይ አድርጋቸዋለኝ ከሱ ከኮችንግ ያገኘኋቸው። እና በጣም ነው ደስ የሚለኝ። እና ማጆሪቲው መልካም አስተያየት ነው። ደስ ነው። ኢትዮጵያውያን ወጣቶች በየቀኑ እጅግ ፈታኝ ነገሮች ይገጥማቸዋል። የስራ አጥነት ችግር አለ። ሀገሪቱ ውስጥ ያለው አለመረጋጋትም የራሱ ፈተና አለው። በእነዚህ መሰናክሎች ውስጥ አልፈው ለስኬት እንዲበቁ እንደዚህ ያሉ አነቃቂ መልእክቶችና ምክሮች በምን መልኩ ነው ሊያግዟቸው የሚችሉት? አብረው የሚነሳ ሌላ ጥያቄም አለ። እንደዚህ ያሉ ሀሳቦች ብቻቸውን አላሚነትን ብቻ የሚያገዝፉ ነገር ግን ከእውነታው ጋር የማይገናኙ ናቸው። ሰዎች ሀሳባዊ ብቻ ሆነው እንዲቀሩ ያደርጋሉ። የማይጨበጥ ህልም ብቻ እየወለዱ እንዲኖሩ ያደርጋሉ የሚል ወቅት የጎንዮሽ ትችቶች አሉ። በጣም አሪፍ ጥያቄ ነው። ዋው ደስ የሚል ጥያቄ ነው። ምን አለ መሰለህ አሁን ለምሳሌ ትምህርትን እንውሰድ። ትምህርት ቤት አይ ቲንክ ሁላችንም ከሞላ ጎደል ትምህርት ቤት ሄደን ተምረናል። በተለይ ኢትዮጵያ ውስጥ ካደግን የግድ ስለሆነ ትሄዳለህ ትምህርት ቤት እና ስለ ትምህርት እናንሳ እና ትምህርት ቤት ስትሄድ ወደድክም ጠላህም የሆነ ክላስ ውስጥ ስትቀመጥ አስተማሪው የሆነ ነገር ያስተምርሃል አይደል። ከዛ በኋላ እዛ ጋር የሚሰጥህ ኢንፎርሜሽን፣ አስተማሪው ቲዮሪ ብቻ ነው፣ በቃል ብቻ ነው አይደል። እና መናገር የሚችለውን ያወቀውን ያስረዳሃል፣ ያስተምርሃል፣ ትጽፋለህ። እዛ ጋር የምንለያዩ ያንን ነገር ተምረህ ፈተና ላይ ስትቀመጥ ግን ውጤታማ እንድትሆን የሚያደርግህ ነገር ምንድን ነው? እሱን መስማትህ ብቻ ነው አይደለም አለት በአብዛኛው ጊዜ አንተም እየጠየኩህ ነው። አስተማሪ አይደለም በሚለው ለያዘው አደለም ማለቴ ማጥናትም አለን አ ያንተ እንትን መጨመር አለበት አ ያንተ ጥናት መጨመር አለበት እንጂ አስተማሪን ቁጭ ብለህ ብቻ ስለሰማኸው እስከ መጨረሻው ውጤታማ አትሆንም። የተወሰነ ውጤታማ ልትሆን ትችላለህ። አስተማሪ ያለውን ልታስታውስ ትችላለህ። አንዳንድ ሰዎች እንደዚ ይነት ጎበዝ ናቸው። ግን እስከ መጨረሻው አያዝ አለቅም በጣም ብሶች አውቃሉ እንደሱ ለምን የአንተ ጥረት መጨመር ስላለበት አይደል? አንተ ማጥናት አለብህ። አንተ ሌላ ነገር ተጨማሪ ማንበብ አለብህ። የሚሰጠን ሆምወርክ መስራት አለብህ አይደል? እንደዛ ስትሆን ነው ውጤታማ የምትሆኑ። ልክ ነኝ? የጋዜጠኝነት ጠያቂነትን ትቼ መላሽ መሆኔ ሌላ ፈተናው ስላስገባል አንድ ኔ ኢንተርቪው ስታደርግ የምታገኘው ነገር ይሄ ነው ሰው እኔ ኢንተርቪውንም ወደ ትምህርት ስለምቀይረው ነው እና ጥያቄ ጠይቃ ለሚጠይጉኝ ሰዎች ምንድነው ልልህ የፈለኩት ትምህርት ላይ ያንተ ጥረት ያስፈልጋል አይደል ይሄ አናሎጂ የሚሰጠው ነው ሰው ምን ጥያቄ መልሳለሁ በትክክል ሰው ትምህርት ላይ የራስ ጥረት ሲታከልበት ነው የምትቀይረው ይሄም እንደዛ ነው ማንኛውም የሚሰሙት ወጣቶች ማነቃቂያ መልእክት ትምህርት በነገራችን ላይ እኔ አነቃቂ ንግግሮችን ብቻ ለሚናገረው አስተምራለሁ በትክክል ላይ ገብቼ ሳስተምር፣ አሁን ስትራቴጂዎችን አስተምራለሁ። ምን ማድረግ እንዳለባቸው እናገራለው። ምናልባት በአንድ ደቂቃ ቪዲዮም ቢሆን በተቻለ እሱን ለማስገባት እሞክራለሁ። እና እነዚህን ነገሮች መስማት ብቻ ዋጋ የለውም፣ ግን ትምህርት እያስተማርን ነው እና ቱን ወስደ ምን ማድረግ አለብን ለውጥ ለማምጣት መጠቀም አለብን። አንተ ስትሰራ ነው ለውጥ የምታመጣው። ምንም ይሁን የትምህርት ቤት ትምህርት የሚሆን ይሄ ማነቃቂያ መልዕክት፣ ስለዚህ አሁን እዚህ ጋር ለምሳሌ የሆነ ቪዲዮ ስለ እኔ የሰማ የሆነች አንድ ደቂቃ ምናምን፣ መኪና ለምን ቁጭ ብለሃል? ላይክ ተነስ፣ መሄድ አለብህ፣ መንቀሳቀስ አለብህ። አሁን ነው ጊዜው፣ ማድረግ አለብህ፣ ባለህ ነገር፣ ባለህ አቅም ተነስ፣ ስልህ ሰምተህ፣ ይሄ ነገር በጣም በፊል ለ ቁጭ ካልክ ለውጥ አታመጣም። ያንን ነገር እንደሰማ ግን ተነስተህ፣ ህልም አለ፣ ወደ ህልም ሊያስኬድ የሚችል ነገር፣ ትንሿ ዋን እርምጃ፣ አንድ ስተግ የምታስኬድህን ነገር እዛች ላይ ማድረግ ከቻልክ ያ ሲደማመር የተወሰነ ጊዜ በኋላ ትልቁን ለውጥ ታየዋለህ ማለት ነው። ስለዚህ ማነቃቂያ ብቻውን ዋጋ የለውም፣ ትምህርትን ብቻውን ዋጋ የለውም። ዋጋ የሚኖረው አክሽን ስንወስድ ነው። እኛ እርምጃ ስንወስድ ነው። እያንዳንዳችን የምንሰማው ይህንን መልእክት ማለት ነው። በጣም አመሰግናለሁ። ሚሪያም አለሙ የአነቃቂ ንግግሮች አቅራቢ፣ የግል ስብዕና ግንባታ አሰልጣኝ፣ አስተማሪም ነሽ። የጀመርሽው ሁሉ ተሳክቶ ብዙሀንን የሚጠቅም እንዲሆን እመኝልሻለሁ። ለነበረን ቆይታ በድጋሚ አመሰግናለሁ። እኔ ምድሪ በጣም አመሰግናለሁ ሀብታሙ፣ ስለጋበዝከኝ ሁሉንም አድማጮች ደግሞ ጊዜያችሁን ሰጥታችሁ ስላዳመጣችሁን በጣም ነው ማመሰግነው። ማንኛውም ጥያቄ ካላችሁ አድማጮች ለእኔ በየትኛውም ሶሻል ሚዲያ ላይ ታገኙኛላችሁ፣ መጠየቅ ትችላላችሁ። ሜሪያም ቻናል ነው የሚባለው። ቻና ላይ ምንም አይነት ጥያቄ ካላችሁ ጠይቁኝ። የግል ስልጠና ከፈለጋችሁ ከኔ ጋር ለማድረግ vi med til å All that is the time no matter that And it's vast and the put but I didn't the the So I left I didn't to ከጋቢና ቤጋ ናቸው ያላችሁት። ወደ ቀጣዩ ዘገባ ደግሞ እንሻገር። እጅግ ብዙዎች የሚሳተፉበትና ብዙ የክልል ከተሞችን አቆራርጦ የሚሄደው ዓመታዊ የጉዞ አድዋ ዘንድሮም ከጥር ስምንት ጀምሮ ለስምንተኛ ጊዜ እንደሚካሄድ የመርሃ ግብሩ መስራችና አስተባባሪ ያሬድ ሹመቴ ለአሜሪካ ድምጽ አስታውቋል። ባለፉት ሰባት ዓመታት የዚህ ጉዞ መርሃ ግብር ተሳታፊዎች በቁጥር እየጨመሩ የሄዱ ሲሆን ዘንድሮም አንድ መቶ ሀያ አምስት ሰዎች መሰረታዊ ምርመራዎችና የጉዞ ልምምዳቸው አጠናቀው መዘጋጀታቸውን ነው ያስታወቀው። ጉዟችን በኢትዮጵያ አቆጣጠር ጥር ስምንት ነው። በፈረንጆቹ ጃንዋሪ አስራ ስድስት ማለት ነው የምንጀምረው። ከዛ በኋላ አርባ ስድስት ቀናት ነው ጉዞ የምናደርገው። በዘንድሮ ጉዞ ላይ አንድ መቶ ሀያ አምስት ተጓዦች ይኖሩናል ብለን ተዘጋጅተናል። አስፈላጊ የሆኑ የጤና ምርመራ፣ የጉዞ ልምምድ፣ የመሳሰሉት ነገሮች በሙሉ ከጥቅምት ሁለት ጀምሮ እየተሰራ ያው ለጉዞ ዝግጅት የሚያደርጉት ተጓዦች በሙሉ ተዘጋጅተዋል። እንግዲህ ካምፕ የሚገቡበት ቀን በአምስት እና ስድስት ነው። ተጣርቶ ተጣርቶ ሲባል እንግዲህ የሚወድቅ የለም ማንም። ሁሉም ቢወስን ሁሉንም ይዘን ለመሄድ የምንችልበትን እድል እናመቻቻለን። ነገር ግን ወደ መቶ ሀያ አምስት ሰዎች ደርሷል ማለት ነው እና አንድ መቶ ሀያ አምስት ሰዎች ይዘን ዘንድሮ ጉዞ ለማድረግ እንጀምራለን ማለት ነው። በሀገሪቱ በተለይም በትግራይ ክልል ካለው የጸጥታ ስጋት አኳያ ጉዞ ምን ያህል አስተማማኝ እንደሆነ የጠየቅን ሲሆን የዝግጅቱ አስተባባሪ ጉዞ ከአዲስ አበባ እውቅና እንዳገኝና በየክልሎቹም ከሚመለከታቸው አካላት ጋር እየተነጋገሩ መሆኑን ገልጸው በዋናነት ግን የጸጥታ ዋስትናቸው ሕዝቡ እንደሆነ ይጠቁማል። እንግዲህ ከአዲስ አበባ እስከ አድዋ ድረስ አንድ ሺ አስር ኪሎ ሜትር የሚፈጅ የእግር ጉዞ ነው። አርባ ስድስት ቀናት፣ ሀያ ስምንት ከተሞች አሉ አሉ። ከሃያ ስምንቱ ከተሞች ውጭ ደግሞ የተለያዩ የገጠር መንደሮች፣ ወረዳዎች አሉ። እነሱን ሁሉ እያቆራረጥን ነው የምናልፈው። ዘንድሮ ያለው ችግር ምናልባትም ከዚህ በፊት ከነበሩት የከፋና ደስ ከዚህ በፊቱ አይደለም። እውነት ነው፣ ይሄንን እኛ የምንረዳዋለን። ግን አሁንም ቢሆን እዚህ ላይ መናገር የሚቻለው ትግራይ ደርሰን ሊኖር የሚችለው ሁኔታ ምን እንደሆነ አሁን እዚህ ላይ ቆመን መናገር አንችልም። ግን ትግራይ እስከምንደርስ ድረስ ባለው መንገድ ላይ ግን ቢያንስ ይሄንን መንገድ ማድረግ መቻል በራሱ አድዋን በዚህ ተነስቶ እዛ ለመድረስ የሚፈጀውን መንገድ ሁሉ ማለፍ አንዱ ከኛ የሚጠበቅ ኃላፊነት ነው ብለን እናስባለን። ስለዚህ አሁን ባለው ሁኔታ ደግሞ ትግራይ ውስጥ በተፈጠረው ነገር አካባቢ ላይ ምንም አይነት ችግር እንደማይገጥመን እርግጠኞች ነን። ነገር ግን ባሉት ጸጥታ ችግሮች ሰለባዊ መሆን አጋጣሚ እንዳይፈጠር መቻል ነው አቅም በተቻለ መንገድ አጣርተን ሁሉም ነገር ተመካክረን ከሚመለከታቸው አካላት ጋር ይህንን ቅና በሚያገኝ መንገድ ጉዞ እናደርጋለን። ከአዲስ አበባ ስንነሳ ግን ጉዞው በተገቢው መንገድ ሁሌም እንደምናደርገው እውቅና የሚሰጠው የመንግስት አካል ነው እንደዚህ አይነት ጉዞ ስናደርግ፣ ዘንድሮም ያንን እውቅና ከመንግስት አካል አግኝተናል። ከዚህ ቀደም ጉዞ ታሪካዊ መጽሐፍትን፣ የማንበብ በየአካባቢው ስለ ሰላምና ስለ ኢትዮጵያዊነት ከህብረተሰቡ ጋር በመወያየት የሚካሄድ መሆኑን ያስታወሰው ያሬድ ዘንድሮም ጦርነቱ ባለባቸው ቦታዎች ላይ ያለውን የሰብአዊ ቀውስ ማየትና መጠየቅ እንዲሁም የማገዝ አላማም አለን ይላል። የትግራይን ህዝብ ድጋሚ ለማስቸገር ሳይሆን ችግሩንም ጭምር አብሮ ለመቸገር ነው የመሄድ ፍላጎት ያለ ውጊያው የሚካሄድበት ቦታ በጣም ከፍተኛ እንግልት፣ ከፍተኛ ኪሳራ እንደሚደርስበት እናምናለን። የሚታወቅ ነው። በዓለም ላይ ውጊያ የተደረገባቸው ቦታዎች በሙሉ በሰብአዊ ቀውሶች ይፈጠራሉ። ከቤት ንብረቱ የሚፈናቀል ይኖራል። ኢኮኖሚያዊ ችግሮች በጣም በከፍተኛ ሁኔታ የሚመጡበት እንደሆነ እናውቃለን እና ይሄ ሁሉ ነገር ባለበት ሰዓት ሄዶ ህዝባችንን ማየት እና ያለበትንም ሁኔታ ተመልክቶ በተቻለ መጠን የምንተጋገዝበትን በተቻለ መጠን ሰላም የሚወርድበትን ሰላም የሚመጣበትን ህዝባችንን እፎይታ የሚያገኝበትን መንገድ በሙሉ ወደ አድዋ ህዝቡ እንዲያስብ የአድዋ ድልን አያቶቻችን የሰሩት አኩሪ ታሪክ ልባቸው አንድ ስለነበር፣ ወይም በአንድነት ቆመው ያደረጉት ነገር ስለነበር ያንን በሚያስታውስ መንገድ ብናደርገው የበለጠ መተሳሰብን የበለጠ አንድ መሆንን ያመጣል ብለን እናስባለን። ሄደን ከህዝባችን ጋር መቀላቀል መሄድ እና መጠየቅ ሁኔታውን ማየት እና በቻልነው አቅም ደግሞ አለን አብረነን የሚለውን ነገር ማሳየት የበለጠ ትርጉም አለው ብለን ስለምናምን ወደ ኋላ ማፈግፈግ የለብንም፣ መቀጠል አለብን ብለን ስለወሰንን ነው። እንግዲህ የምንሄደው የዘንድሮ የጉዞ አድዋን ልዩ የሚያደርገው ተጨማሪ መርሃ ግብር ያካተተ መሆኑ ሲሆን ከቱሪዝም ሚኒስቴርና ከአፍሪካ ሕብረት ጋር በመተባበር ሶስት ወጣት ተወካዮችን በአፍሪካ ትልቁ ወደ ሆነው የኪሊማንጃሮ ተራራ በመላክና በዛም ለጥቁር ሕዝቦች የኩራት ምንጭ የሆነውን የጉዞ አድዋን የአፍሪካ ሕብረትንና ኢትዮጵያ ምድረ ቀደምት የተሰኘውን የቱሪዝም ኢትዮጵያን ባንዲራ ለመትከል እንዳቀዱ ይገልጻል። በየዓመቱ የተለያዩ መሪ ሀሳቦችን ይዘን ነው የምንነሳው። ዘንድሮ ከመነሻው የጀመር ነው አድዋ የአፍሪካ ድል በሚል ሀሳብ ነው ጉዟችንን ያቀድ ነው ለማድረግ እንግዲህ በውስጥ ችግር እየታመስን ያለንበት ሰዓት ላይ ከፍ ብለን ወደ አፍሪካ ደረጃ ማሰብ የምንችልበት፣ ማሰላሰል የምንችልበት የሀሳብ ድልድይ መሆን የምንችልበትን እድል መፍጠር ከቻልን። ትልቅ ነገር ነው ብለን ስለምናምን የአፍሪካ የመጨረሻው ከፍታ ላይ ይህንን ሀሳብ የሚያስታውስ ተግባር መፈጸም አለብን ብለን ዘንድሮ አቅደናል። በዚህም መሰረት የኪሊማንጀሮ ተራራ የመጨረሻው ከፍታ ላይ የአፍሪካ ሕብረትን የጉዞ አድዋ ሰንደቅን፣ እንደዚሁም ደግሞ ላንድ ኦፍ የሚለው ሶስቱን ይዘው የሚወጡ ከዚህ ቀደም አድዋ የተጓዙ የእኛ ተጓዦች ወደዛ ጉዞ አድርገው በአፍሪካ ደረጃ አድዋን የሚያስተዋውቁበት ስራ እንዲኖር ከቱሪዝም ኢትዮጵያ ጋር አብረን በጋራ ለመስራት እየሞከርን ነው። ስለዚህ ይሄም አንዱ በዘንድሮ ላይ የት የሚል ክስተት ነው ብለን እናስባለን። ሌሎቹ ግን የንባብ መርሃ ግብሮቻችን በሙሉ ከአለፉት አመታት በተሻለ ለየት ባለ መንገድ እኛ ከምናደርገው የንባብ መሰናዶ ተጨማሪ ሌሎች ምሁራን የሚካተቱበት እና የምናርሱበት ቦታ ምሁራን እየመጡ እንደ ትምህርት የሚሰጡበትን ስርዓት ዘንድሮ ላይ አዘጋጅተናል ማለት ነው። የአድዋ ድል ለኢትዮጵያውያን ብቻ ሳይሆን የአፍሪካም ድል በመሆኑ ከዚህ በኋላ በአፍሪካ ደረጃ በሰፋ መልኩ ብዙኃን እንዲሳተፉበት የማሳደግ ህልምን ይዘው እየተንቀሳቀሱ መሆኑንም የጉዞ መስራችና አስተባባሪ ያሬድ ሹመቴ ጨምሮ አስታውቋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ

ኤደን ገረመው በመስተንግዶ ኤልያስ አስማረ በቅንብሩ አብረናችሁ አምሽተናል በነገው ምሽት በመደበኛ መርሃ ግብራችን እስከምንገናኝ ድረስ ደናደሩ ለዛሬ ነጻነት ላበቁም ወገኖች